የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የዶክተር መረራ የዋስትና መብት ይግባኝ ቀደም ሲል በጽሁፍ የቀረበለትን አቤቱታ ከጠበቆች ማብራሪያ አዳምጧል። ከችሎቱ መልስ ከጠበቆቹ አንዱ የሆኑት አቶ ወንድሙ ኢብሳን አነጋግረናቸዋል። ጠንካር ብሎ የተከረከር ነው። ከተጠቀሱት ወንጀሎች ከባድ የሚለው ሁለት መቶ ሰላሳ ስምንት ነጥብ አንድ እና ሁለት ነው። ይሄ ወንጀል ህግ በሁለት ሰላሳ ስምንት ንዑስ አንቀጽ አንድ ከሶስት ዓመት እስከ አምስት ዓመት ስለሚል የመጀመሪያ የተጠቀሰው ይሄ በመሆኑ ይሄ ይታይልን ሶስት አመት አራት አመት አምስት አመት ሊያስቀጣ ስለሚችል ጣራውን ማየት የለበትም ማለት ነው። በተጨማሪ ደግሞ ሁለት መቶ ሰላሳ ስምንት ነጥብ ሁለት ንዑስ አንቀጽ ሁለት ቢታይም ኖሮ የዚህ የአንደኛው ማጠናከሪያ ቢሆንም ጣራውን መያዝ የለበትም የያዘው ናቸው። ንዑስ አንቀጽ አንድ እና ሁለት አንድ እና ሁለት የተያያዘ ከሆነ በተለይ ሁለት የአንድን የንዑስ አንቀጽ አንድን ማጠናከሪያ በመሆኑ። አንድ ደግሞ የሚጀምረው ከሶስት አመት በመሆኑ የዋስትና መብት ሊከለከል ነው የሚገባው። ሌላው የተሳቸው አስተዋጽኦ በዚህ ሀገር ውስጥ ፍጹም ሰላማዊ መንገድ ብቻ መርቶ በሀገር ውስጥም በውጭም ሰላማዊ ትግልና ሰላማዊ ትግል አዋጅ ሲጣል በምን ሲታገል እንደነበሩና አሁን የተከሰቱበት ጉዳይ በመድረክ በህጋዊ መድረክ ፓርላማ ጭምር ሲያቀርቡት የነበሩት ጥናታዊ ጽሁፎች እና በፍጹም ከወንጀል ጋር የተያያዘ ባለመሆኑ ከጤንነታቸው ሁኔታ አንጻር 2008 ዓ.ም ነሐሴ 28 ቀን ከመላ ኢትዮጵያውያን ማምራኖች መሀል ተመርጦ የበጎ ተጽዕኖ ፈጣሪ ሰው ተብሎ ከመሸለማቸው አንጻር አሁን ከተከሰሱበት ወንጀል ጋር የሚሄድ ስላልሆነ የተከበረ ቤት ዋስትና ማብት እንዲጠበቅልን ብለን ችሎቱ መዝገቡን መርምሮ ያስቀርባል አያስቀርብም የሚለው ውሳኔ ለመስጠት ለሰኞ ተለዋጭ ቀጠሮ ይዘዋል። በእለቱ ዶክተር መረራ ጉዲና ችሎቱ እንዲናገሩ እንዲፈቅድላቸው ከጠየቁ በኋላ ችሎቱ ሲፈቅድ እኔ ሰላማዊ ታጋይ ነኝ፣ የታሰርኩት በፖለቲካ ምክንያት መሆኑ እንድታውቁ ሲሉ ተናግረዋል። በሌላ ዜና ከዶክተር መረራ ጉዲና ጋር የተከሰሱት ፕሮፌሰር ብርሃኑ ነጋና አቶ ጆሃር መሐመድ ጉዳያቸው በሌሉበት እንዲታይ የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ልደታ ምድብ ወስኗል። ዛሬ ጠዋት ያስቻለው የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ ለተከሳሾቹ መጥሪያ በጋዜጣ ማሳወጁን ለማስረዳት ጋዜጣውን አያይዞ ያቀረበ ሲሆን ይህን ተመልክቶ ተከሳሾች በሌሉበት ጉዳያቸው እንዲታይ ብይን ሰጥቷል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም